ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 7 2007 ዓመተ ምሕረት ዝግጅታችን ጀመረ። ይቅርታል። የሰኞ መጋቢት ሰባት 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናምሻችሁ ክቡራትና ክቡራን እንደምናምሽታችኋል አድማጮቻችን። የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተ ነን። የቢቢሲ ጋዜጠኞች ከኤርትራ ጉዟቸው በኋላ የልዳ ሐኪም የቢቢሲ ጋዜጠኛ ነች፣ እየሰማችኋት ያላችሁት። የሰብአዊ መብቶች ይዞታን ለመመርመር ከሕዝቡ ጋር መገናኘት አስቸጋሪ እንደነበረ ከመግባታችን በፊት በአግባቡ ተረድተን ነበር ነው የምትለው። ከምንም በላይ ወደ ሀገሪቱ ገብተን የሕዝቡን አኗኗርና የጤና ጥበቃ ይዞታ ለመረዳት ፍላጎት ነበረን ብላለች። የልዳ በአብይ ርዕስ ዝርዝር ዘገባ አለን። ለዋና ዋና ዜናው ደግሞ አዲሱ ኢትዮጵያና ግብጽ በልማትና ሽብርተኝነትን በመዋጋት ትብብራቸውን ማሳደግ እንደሚገባቸው ተገለጠ። በሌላ በኩል ኢትዮጵያ፣ ግብጽና ሱዳን የዛሬ ሳምንት ሰኞ ካርቱም ላይ በህዳሴ ግድብ ግንባታ ላይ ሰነድ ይፈራረማሉ ተባለ። የሱማሌላንዷን ፑንትላንድ ሶስት አማጼዎችን ረሸነች። በኢራን የኒውክሌር ፕሮግራም ዙሪያ የሚካሄደው ውይይት ዛሬም ቀጥሎ የዩናይትድ ስቴትስና የኢራን ውጭ ጉዳይ ሚኒስትሮች እንደገና ተገናኙ፣ የሚሉ ዋና ዋና ዜናችን ናቸው። አሁን የዓለም ዋና ዋና ዜናዎችን የሰዓቱን እናሰማችሁ። ኢትዮጵያና ግብፅ በልማትና ሽብርተኝነትን በመዋጋት ያላቸውን ትብብር ሊያሳድጉ እንደሚገባ ጠቅላይ ሚኒስትር ኃይለማርያም ደሳሌን ጥሪ አቀረቡ። የኢትዮጵያው ጠቅላይ ሚኒስትር የህዳሴ ግድብ ግንባታ ከተጀመረ ወዲህ አንድ የኢትዮጵያ መሪ ወደ ግብፅ ሲሄድ የመጀመሪያ በሆነ ጉዞ ሰሞኑን እዚያው ተገኝተዋል። እስክንድር ፍሬው ተጨማሪ ዘገባ አለው። የአቶ ኃይለማርያም የግብፅ ቆይታ የህዳሴው ግድብ ግንባታ ከተጀመረ በኋላ በአንድ የኢትዮጵያ ጠቅላይ ሚኒስትር የተደረገ የመጀመሪያ ጉዞ ነው። ግብፅ ባዘጋጀችውና የበርካታ ሀገራትና ድርጅቶች መሪዎች በተሳተፉበት የኢኮኖሚ ልማት መድረክ ላይ የተገኙት ጠቅላይ ሚኒስትሩ ንግግርን ማድረጋቸውን የኢትዮጵያ ዜና አገልግሎት ዘግቧል። በሻርም ኤል ሼክ በተካሄደው በዚሁ መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ሲናገሩ ሁለቱ ሀገራት ትብብራቸውን ማሳደግ እንደሚገባቸው ገልጸዋል። በተናጥል እድገት ማምጣት አይቻልም ሲሉም ነው የአፍሪካና የባህረ ሰላጤው ሀገራት ለተሳተፉበት ለዚሁ ጉባኤ የተናገሩት። በተለይም ኢትዮጵያና ግብጽ የሚያስተሳሰራቸው ጉዳይ መኖሩን ያስታወሱት አቶ ኃይለማርያም የሁለቱ ሀገራት መተባበር አስፈላጊ መሆኑን አመልክተዋል። የናይል ልጆች እንደ መሆናችን እጣፋንታችን አንድ ላይ ነው፣ ወይ አንድ ላይ እንዋኛለን፣ ወይ አንድ ላይ እንሰምጣለን ነው ያሉት። አብሮ የመዋኘቱን አማራጭ እንደወሰደን ታውቃላችሁ ሲሉ አስረድተዋል። በሻርሜልሼክ የኢኮኖሚ ልማት ጉባኤ ላይ የተሳተፉ የአፍሪካና የባህረ ሰላጤው ሀገራት የግብጽ ህዝብና መንግስት በኢኮኖሚ ለማገገም ለሚያደርጉት ጥረት አጋርነታቸውን ገልጸዋል። የገንዘብ ድጋፍ ለማድረግ ቃል የገቡም አሉ። ግብጽ የሶስት ቀናቱን ጉባኤ ያዘጋጀችውም ለተለያዩ ፕሮጀክቶች የሚውል ገንዘብ ለማሰባሰብ ጭምር ነው። የግብጽ ጉብኝታቸውን ያጠናቀቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመቀጠል ያመሩት ወደ አልጄሪያ መሆኑም ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በሌላ በኩል ደግሞ የኢትዮጵያ የግብፅና የሱዳን መሪዎች የፊታችን መጋቢት 14 የዛሬ ሳምንት ሰኞ ማለት ነው በህዳሴ ግድብ ግንባታ ላይ የተዘጋጀ ሰነድ ሀርቱም ላይ ይፈራረማሉ ተብሎ በእቅድ መያዙ ይዘገባል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና የግብፁ ፕሬዚዳንት አብዱል ፋታህ ኤልሲሲ የሱዳኑም ፕሬዚዳንት ኦማር ሐሰን አልበሽር ያደረጉላቸውን ግብዣ ተቀብለው ለፊርማው ሀርቱም እንደሚሄዱ ማረጋገጣቸውን የሱዳን የውጭ ጉዳይ ሚኒስትር አሊ ካርቲ ማስታወቃቸውን ተገልጧል። ይፈረማል ስለተባለው ሰነድ ይዘት በዝርዝር ባይገለጥም በናይል ተፋሰስ ጉዳይና አባይ ላይ እየተገነባ ባለው ግድብ የትብብር መርሆች ላይ ያተኮረ እንደሚሆን ተጠቁሟል። የሶማሊያዋ የፑንትላንድ ባለስልጣናት ከዚህ ቀደም በሽብር ወንጀል ጥፋተኛ ሆነው ያገኟቸውን ሶስት የአልሻባብ አማጽያን በሞት ቀጡ። ሦስቱ አማጽያን ቦሳሶ ውስጥ በምስጢር የተገደሉት በረሻኝ ቡድን መሆኑ ታውቋል። የፑንትላንዱ ወታደራዊ ፍርድ ቤት ዳኛ አብዲፋታህ ሀጂ አደም እንደገለጹት ተረሽነው የተገደሉት ሦስቱ ሽብርተኞች የ22 ዓመቱ መሐመድ አህመድ፣ የ21 ዓመቶቹ ሃጆው ሼህና ኢስማኤል ጃሜሌ ናቸው። የፑንትላንድ ደህንነት ኃይሎች በአውሮፓውያኑ የዘመን አቆጣጠር ከ2010 ዓ ምት ጀምረው ላለፉት አምስት ዓመታት ማለት ነው ቦሳሶ አቅራቢያ በሚገኘው የጋልገላ ተራራማ ስፍራ ከአልሻባብ አማጽያን ጋር ሲታገሉ መቆየታቸው ይታወቃል። ይህ የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት በአማርኛ ቋንቋ የሚያስተላልፈው የዜና ፕሮግራም ላይ ነን። ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራን አቻቸው መሐመድ ጃቫድ ዛሪፍ በኢራን የኒውክሌር ፕሮግራም ላይ ለመወያየት ዛሬ ሰኞ ስዊዘርላንድ ውስጥ ዳግመኛ መገናኘታቸው ተገለጠ። ቀደም ሲል ማለትም ትናንት እሁድ ከሁለቱም ወገን የተውጣጡ ዲፕሎማቶችና ባለሙያዎች የጀመሩትን ውይይት ነው ሁለቱ ባለሥልጣናት ኬሪና ዛሪፍ የተቀላቀሉት። ሚስተር ኬሪ ከእንግዲህ የቀረው መሰናክል በአብዛኛው ቴክኒካዊ ሳይሆን ፖለቲካዊ ነው ሲሉ ትናንት ተናግረዋል። አንዳንድ የቴክኒክ ውሳኔዎችን የሚሹ ነገሮች መኖራቸው እውነት ነው ያሉት ኬሪ፣ ነገር ግን አሁን ለዓለም አቀፉ ማህበረሰብ የኢራን የኒክሌር ፕሮግራም ሰላማዊ ነው ብሎ ለማለት የሚቀሩን የፖለቲካ ውሳኔ የሚሹ ነጥቦች ብቻ ናቸው ብለዋል። እነዚህ ማለት። እዚህ ዋሽንግተን ውስጥ ደግሞ የኢራኑን የኒክሌር ድርድር በመቃወም መግለጫ ያወጡት ሪፐብሊካኑ ሴናተር ሚች መኮነል ፕሬዚዳንት ባራክ ኦባማ ከቴራን ጋር ድርድር መጀመራቸው መጥፎ ሀሳብ ነው ብለዋል። የኢራኑ ውጭ ጉዳይ ሚኒስትር ዛሪፍ ቀደም ሲል ለመንግስታዊ መገናኛ አውታር ሰጡ በተባለ ዜና አገራቸው በዚህ ውይይት የምትካፈለው በሀቅና በቅንነት መሆኑን መናገራቸው አይዘነጋም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በሌላ በኩል ከሶሪያ መንግስት ጋር ለመወያየት ፍላጎት እንዳላቸው ቀደም ሲል የገቡትን ቃል መቼ በተግባር እንደሚያውሉት የሶሪያው ፕሬዚዳንት በሽር አልአሳድ ከዋሽንግተን መልስ እየጠበቁ መሆናቸው ተነገረ ውይይት እንደሚደረግ ይፋ በመሆኑ እርምጃ ከመውሰዳችን በፊት ተግባራዊነቱን እየጠበቅን ነው በማለት ፕሬዚዳንት አሳድ ለኢራን ቴሌቪዥን የተናገሩትን ጠቅሶ የዘገበው የሶሪያው መንግስታዊ ዜና አውታር ነው። ትናንት እሁድ፣ ሚስተር ኬሪ በሰጡት ቃለ መለልስ ከሁለት መቶ ሺህ ሕዝብ በላይ ያለቀበት የሶሪያው የእርስ በርስ ጦርነት አራተኛ ዓመት በሆነበት በአሁኑ ወቅት የስልጣን ሽግግር ለማድረግ ይረዳ ዘንድ ዩናይትድ ስቴትስ በመጨረሻ ከመሪው ጋር ውይይት ታካሂዳለች ብለዋል። ወደ ድርድር መምጣት የመጨረሻው ደረጃ ነው፣ በማለት ሲቢኤስ በተባለው የአሜሪካ ቴሌቪዥን ላይ የተናገሩት ኬሪ ለሶሪያ ውዝግብ መፍትሄው ዲፕሎማሲያዊ ድርድር ብቻ ነው ብለዋል። አንድ የአፍጋኒስታን ከፍተኛ ሚኒስትር ሁከተኛ ተቃዋሚ ሲሉ ከጠሯቸው ወገኖች ጋር በአፋጣኝ ንግግር እንደሚጀመር ገለጡ። በጉዳዩ ዙሪያ ጥርጣሬና አንዱ ከሌላው ጋር የሚጋጩ የዜና ዘገባዎች እየተሰሙ ነው። የአሜሪካ ድምፅ ዘጋቢ አይሻ ታንዚም ከኢዝላም ከኢዝላማባድ ያጠናቀረችውን ዘገባ ቆንጅታ እየት አቅርበዋለች። የአፍጋኒስታን ምክትል የውጭ ጉዳይ ሚኒስትር እንደተናገሩት ከታሊባን ጋር የሰላም ድርድር ለማካሄድ በተያያዘው ጥረት መንግሥታቸው እርምጃዎችን እያስመዘገበ ነው ያለው በመንግስታቸውና ሁከተኛ ተቃዋሚ ሲሉ በጠሩት ቡድን መካከል የቀጥታ ንግግር በቅርቡ ይጀመራል ነው ያሉት። ሚኒስትሩ አሁን እየተነጋገርንበት ባለን ሰዓት የአፍጋኒስታን መንግሥት ተደራዳሪ ቡድን እያዋቀረ ነው። የሰላም ንግግሩ የሚካሄድበትን ቦታም በመወሰን ላይ ነን። ምክትል የውጭ ጉዳይ ሚኒስትሩ ይህን የተናገሩት ካቡል ውስጥ ከአንድ የቻይና የምርምር ድርጅት ጋር በጋራ በተካሄደ ሴሚናር ላይ ነው። ቻይና በፓኪስታን ዘንድ ያላትን ተደማጭነት ተጠቅማ የሰላም ድርድሩ እውን እንዲሆን እንድታግባባ ምክትል ሚኒስትሩ አበረታተዋል። ፓኪስታን ለአፍጋኒስታን ታሊባኖች መጠለያ ትሰጣለች በማለት አፍጋኒስታን እስላማባድን በተደጋጋሚ ስትወነጅል ቆይታለች። እንደ አፍጋኒስታን ባለስልጣናት እምነት ፓኪስታን ታሊባኖቹ ወደ ድርድር ጠረጴዛው እንዲመጡ ለማግባባት የሚያስችል በቂ ተደማጭነት አላት። በሌላ በኩል ቪኦኤ ያነጋገረው የታሊባን ቃል አቀባይ ቡድናችን ከመንግስቱ ጋር የመደራደር እቅድ የለውም ነው ያለው። ባዕዳን ኃይሎች ሙሉ በሙሉ ከአፍጋኒስታን ካልወጡ ከካቡል ጋር መደራደር አንችልም የሚለውን የቡድኑን አቋም ቃል አቀባዩ ዛቢዩላ ሙጃሂድ ደግሞ አሰምቷል። በጉዳዩ ዙሪያ ታሊባኖቹ ተከፋፍለው ይሆናል ብለው ተንታኞች ይጠረጥራሉ። የሰላም ድርድሩ ቶሎ ካልተጀመረ በአፍጋኒስታንና በፓኪስታን ግንኙነት ላይ አሉታዊ አንድምታ ሊኖረው እንደሚችል ተጠቁሟል። በቀጣዮቹ ወራት ካለፉት የባሰ ደም አፋሳሽ ውጊያ ከተከሰተ ኢስላማባድ በቅርቡ በነውጠኞች ላይ በወሰደችው የጥቃት እርምጃ የአፍጋን ታሊባኖችን ኢላማ እንዳላደረገች እናውቀዋለን ሲሉ የአፍጋኒስታን ባለስልጣናት ሲሟገቱ ከርመዋል። በመቶዎች የሚቆጠሩ የፓኪስታን ክርስቲያኖች በሁለት አብያተ ክርስቲያናት በራፍ ላይ የተፈጸመውንና ቢያንስ 15 ሰዎች የተገደሉበትን የአጥፍቶ ጠፊዎች ጥቃት በተመለከተ ዛሬ ሰኞ ምስራቃዊ ላሆር ከተማ ውስጥ መንገዶችን በመዝጋትና ልዩ ልዩ መፈክሮችን በማሰማት ተቃውሞ አደረጉ። በዛሬው ዕለት ለሚካሄደው የሰለባዎቹ የቀብር ስነስርዓት የክርስቲያን ትምህርት ቤቶች ተዘግተው የዋሉ ሲሆን ለጸጥታ ጥበቃው ደግሞ አያሌ የፖሊስ ኃይል ተሰማርቶ ነበር። ታጣቂዎቹ ትናንት እሁድ ወደ አብያተ ክርስቲያኖቹ በመዝለቅ ተኩስ በከፈቱበት ወቅት ሰባ ያህል ሰዎች እንደቆሰሉም ታውቋል። ከፓኪስታኑ ታሊባን ጋር ቀረቤታ ያለው አንድ አማጺ ቡድን ለጥቃቱ ኃላፊነት ወስዷል። የፓኪስታን አገር አስተዳደር ሚኒስትር ኒሳር አሊ ካህን ጥቃቱን አውግዘው ሽብርተኞች ወትሮውም ቢሆን እንደ ቤተ ክርስቲያንና መስጂድ በመሳሰሉ ሰላማዊ ቦታዎች ላይ ነው የፈሪ ጥቃታቸውን የሚሰነዝሩት ብለዋል። በመጨረሻም ባለፈው ሐሙስ መጋቢት ሶስት ማለት ነው፣ ከአዲስ አበባ ከተማ ወደ ደንቢ ዶሎ ያመራ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ 12 ሰዎች እንደሞቱና ሌሎች በርካታ እንደቆሰሉ የምዕራብ ሸዋ ጨልያ ወረዳ ፖሊስ አረጋገጠ። አውቶቡሱ ከ60 በላይ ተሳፋሪዎች እንደነበሩበትና አስሩ ወዲያው እንደሞቱ ዘግይቶ ደግሞ ከፍተኛ የመቁሰል አደጋ ደርሶባቸው ወደ አዲስ አበባና አምቦ ሆስፒታሎች ከተወሰዱት መካከል ሁለቱ ሕይወታቸው ማለፉ ተገልጿል። በሕይወት ከተረፉት መንገደኞች መካከል የአሜሪካ ድምፅ የኦሮምኛ ቋንቋ ዝግጅት ክፍል ያነጋገራቸው አቶ ሁንዴሳ ሆርዶፋ አውቶቡሱ በከፍተኛ ፍጥነት ይጓዝ እንደነበርና ቀስ እንዲል መንገደኞቹ ቢማጸኑም ሰሚ እንዳላገኙ ተናግረዋል። አደጋው የደረሰው ከጌዶ ከተማ አለፍ ብሎ መሆኑን የተናገሩት የጨለያ ወረዳ ፖሊስ ኃላፊ ኮማንደር ከበደ በአካባቢው የነበሩ ሰዎችም አውቶቡሱ ከልክ ባለፈ ፍጥነት ይጓዝ እንደነበረ መመስከራቸውን ገልጸዋል። ሾፌሩ መጠነኛ የመቁሰል አደጋ ደርሶበት በአሁኑ ጊዜ በፖሊስ ቁጥጥር ስር እንደሚገኝና ስለ አደጋው መንስኤ ተጠይቆ ፍሬኑ አልይዝ ስላለኝ ነው ማለቱ ታውቋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11965 እና 12140 ኪሎ ሄርስ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው የዛሬ ሰኞ የመጋቢት 7 2007 ዓ ም ምሽት ፕሮግራማችን ነው። ስፖርት ነክ ርዕሶች፣ ስፖርት አፍሪካ ነክ ርዕሶችና ጤና የምሽቱ ዝግጅቶቻችን ናቸው። የዕለቱን አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። አሁን የዕለቱ አብይ ርዕስ ምን እንደሚሆን እናስተዋውቃችሁ። በዓለማችን የውጭ መገናኛ ብዙሃን በቋሚነትና ተመላልሰው ተመላልሰው ዘገባዎችን ማቅረብ ከሚከለከሉባቸው ሀገራቸው አንዷ የሆነችው ኤርትራ ባለፉት አስር ዓመታት ውስጥ ለመጀመሪያ ጊዜ በሰጠችው ፍርድ የእንግሊዙን የዜና ማሰራጫ የቢቢሲ ጋዜጠኞችን ባለፈው የካቲት አስገብታ ነበር። አራቱ ጋዜጠኞች አገሪቱ ውስጥ ተዘዋውሮ መሰረታዊ የጤና ትምህርትና ምጣኔ ሀብት እድገትን ብሎም በሯዋን የዘጋችውን ሀገር የዕለት ተዕለት ኑሮና የአስተዳደር ፈተናዎች በዘገባዎቻቸው አቅርበዋል። ነው ለማስተዋወቅ ያህል። አሁን ይህ ዘገባ በአሁኑ ሰዓት እየተጠናቀረ ይገኛል። ተጠናቆ ወደ እጃችን እንደገባ እናቀርብላችኋለን። ወደ መጽሔቱ እናልፋለን። አሁን አዲሱ የአብይ የአብይ የሱዳንና የሱዳን ግዛት መሆኗን የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩየስ ተናግረዋል። እንደገና ለአንብያን ረፍተ ነገር አብዬ የሱዳንና የደቡብ ሱዳን ግዛት መሆኗን የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዬ ተናግረዋል። የአብዬ መጻኢ እድል በደቡብ ሱዳን የእርስ በርስ ጦርነት ማብቃት ላይ መወሰን አይኖርበትም ብለዋል። ባልደረባችን ጀምስ በቲ ነው ማኩዬን ያነጋገራቸው። አዳነች ፍሳዬ ታቀርባለች። የደቡብ ሱዳን የማስታወቂያ ሚኒስትር ይህን ያሉት የሱዳን ፕሬዚደንት ዑመር አልባሽር አብዬ ክልል የሱዳን ግዛት ነው ማለታቸው በዜና ዘገባዎች ከተጠቀሰ በኋላ በሰጡት ምላሽ ነው። ለሶስተኛ ጊዜ ለመመረጥ ዘመቻ በማካሄድ ላይ ያሉት አልባሽር ይህን ያሉት በምዕራብ ኮርዶፋን ዘመቻ ባካሄዱበት ወቅት እንደሆነ ታውቋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኪ ግን እንደ አውሮፓ አቆጣጠር በ2005 ዓ ም በተደረገው ወደ ደቡብ ሱዳን ነጻነት ባመራው ስምምነት መሰረት የአብዬ ሕዝብ የሱዳን ወይም የደቡብ ሱዳን አካል ለመሆን እንዲወስን ሕዝበ ውሳኔ ማካሄድ እንዳለበት ገልጸዋል። the agreements that are governing Abyei are very clear. ስለ አብዬ የተደረገው ስምምነት ግልጽ ነው። የአብዬ ፕሮቶኮል የአብዬን ህዝብ የራሱን እድል በራሱ እንዲወስን የሚያስችለው መብት ይሰጠዋል። የአፍሪካ ህብረት የምስራቅ አፍሪካ የልማት ትብብር በየነ መንግስታት ኢጋድና የተባበሩት መንግስታት ድርጅት የአብዬ ህዝብ የራሱን እድል በራሱ እንዲወስን የሕዝበ ውሳኔውን በሥራ ላይ እንዲያውሉ እየጠበቅን ነው። የሱዳን ፕሬዚደንት አብዬ ውስጥ ለወጣቶች ባደረጉት ንግግር መሳሪያ በማንሳት እንዳይታለሉ ሲያስረዱ በደቡብ ሱዳን ያለውን ሁኔታ ተመልከቱ የራሳቸውን ችግር እንኳን ለመፍታት አልቻሉም። አሁን በደቡብ ሱዳን የደረሰው ውድመት በአብዬም እንዲደርስ አንፈልግም ማለታቸው ተገልጿል። የደቡብ ሱዳን የማስታወቂያ ሚኒስትር ታዲያ ውድመቱን ያደረሱት እነሱ ናቸው ብለዋል። አብዬ ውስጥ ውድመት ያደረሱት እነሱ ናቸው። አብዬ ውስጥ መዳን ያለበት ነገር የለም። የደቡብ ሱዳን መንግስት የሚለው ምንድን ነው? አብዬ መፍትሔ ያላገኘ አጨቃጫቂ ክልል ነው። ጠቡ መፍትሔ እስካላገኘ ድረስም ማንኛችንም የኔ ግዛት ነው ልንለው አንችልም። ማኩያ አያይዘውም ይህን መሠረት በማድረግ የደቡብ ሱዳን መንግስት አብዬ በተባበሩት መንግስታት እዝ ስር እንዲሆን ይፈልጋል ብለዋል። ይህን መሰረት በማድረግም የደቡብ ሱዳን መንግስት አብዬ በተባበሩት መንግስታት ድርጅት እዝ ስር እንዲሆን ይመርጣል። የአብዬ ክፍለ ሀገር ጉዳይም በደቡብ ሱዳን ሰላም ላይ መወሰን የለበትም። በደቡብ ሱዳን የሚካሄደው ግጭት የአብዬን ችግር ከመፍታት ጋር የሚያገናኘው ነገር የለም ሲሉም የደቡብ ሱዳን የማስታወቂያ ሚኒስትር ደግመው አስገንዝበዋል። ወደ ተከታዩ የመጽሔት ርዕስ እንሸጋገር። የሶሪያ የእርስ በርስ ጦርነት አምስተኛ ዓመቱን ነገ ይይዛል። ሁለት መቶ ሺህ ሰው ያለቀበትና በሚሊዮኖች የሚቆጠሩትን ለስደት የዳረገውን ግጭት በዲፕሎማሲ ለማስቆም የሚደረገውን ጥረት እንደገና መጀመር አስፈላጊ መሆኑን የአሜሪካው የውጭ ጉዳይ ሚኒስትር ጃን ኬሪ አሳስበዋል። ሚስተር ኬሪ ፕሬዚደንት አል አሳድ አቋማቸውን ቀይረው ለድርድሩ እንዲተባበሩ የማግባባት ጥረት መጀመሩንም አመልክተዋል። ቪክተር ቢቲ ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ውጭ ጉዳይ ሚኒስትር ጆን ኬሪ በአንድ የመዋለ ንዋይ ጉባኤ ከተሳተፉበት ግብፅ ፌስ ዘኔሽን ለተባለው የሲቢኤስ ቴሌቪዥን ትላንት ሲናገሩ የሶሪያን ጦርነት ለማስቆም ድርድሩን እንደገና መጀመር ጊዜው አሁን ነው ብለዋል። የዲሞክራሲውን ውጤት እንደገና ለማንሰራራት በጉዳዩ ላይ መስራት ፍላጎት ካላቸው ሌሎች ጋር ከባድ ጥረት እያደረግን ነው ለምን ምክንያቱ ወታደራዊ መፍትሄ እንደማይኖርና መፍትሄው ፖለቲካዊ ብቻ እንደሆነ ሁሉም ይስማማበታልና፣ የአሳድ መንግሥት በድርድሩ እንዲሳተፍ ግን፣ ሌሎቻችን ፖለቲካዊ መፍትሄ ብቻ ለውጥ እንደሚያመጣ ያመንበት መሆኑንና ለዚህም በትጋት እንደምንሠራ በግልጽ ማሳወቅ አለብን። ይህ ተጀምሯል። በወዳጆቻችንና ሌሎችም ጥረት አሳድ ላይ ጫናው እንደሚበረታ አምናለሁ። ከአሁን በፊት ጄኔቭ ላይ በተደረሰው ጄኔቭ ዋን በተባለው የጋራ መግለጫ መሰረት ዩናይትድ ስቴትስ በሶርያው ድርድር ለመሳተፍ ፈቃደኛ መሆኗን ኬሪ ተናግረዋል። እንደ አውሮፓ አቆጣጠር በ2012 የተደረሰው የጄኔቭ የጋራ መግለጫ የእርስ በርሱን ጦርነት ለማቆምና የሽግግር መንግሥት ለመመስረት የሚያስችሉ ስድስት ነጥቦች እንዳሉት ይታወሳል። የሶሪያ መንግሥት ግን ያን አልተቀበለም። ሁለት ዓመት ዘግይቶ በ2014 የተካሄደው ድርድርም ያለምንም ዕልባት ቆሟል። በቅርቡ ተጀምሮ የነበረው የሶሪያና ተቃዋሚዎቿ ድርድር ደግሞ በሩሲያ የተዘጋጀ ሲሆን ተቃዋሚው የሶሪያ ብሔራዊ ተቃዋሚዎች ጥምረት አልተካፈለበትም። ውጭ ጉዳይ ሚኒስትር ኬሪ ከሶሪያው መሪ ጋር በቀጥታ ይደራደሩ እንደሆነ ተጠይቀው መልሱን በአዎንታ መልሰዋል። ሆኖም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ማሪ ሃርፍ ከዚያ በኋላ ባወጡት መግለጫ የዩናይትድ ስቴትስ ፖሊሲ አልተለወጠም እንደ ሶሪያው አሳድ ያሉ ጨካኝ አምባገነኖች እድል አይኖራቸውም። አስፈላጊ ሆኖ ከተገኘ ግን የአሳድ መንግሥት ተወካዮች በድርድሩ ሊካፈሉ ይችላሉ ብለዋል። ፕሮግራሙ ከአሜሪካ ድምፅ ራዲዮ ነው የሚተላለፈው። የዕለቱ አብይ ርዕስ እጃችን ገብቷል። በዓለማችን የውጭ መገናኛ ብዙሃን በቋሚነትና ተመላልሶ ዘገባዎችን ማቅረብ ከሚከለከሉባቸው አገራች አንዷ የሆነችው ኤርትራ ባለፉት አስር ዓመታት ውስጥ ለመጀመሪያ ጊዜ በሰጠችው ፍቃድ የእንግሊዙን የዜና ማሰራጫ የቢቢሲ ጋዜጠኞችን ባለፈው የካቲት አስገብታ ነበር። ጋዜጠኞቹ አገሪቱ ውስጥ ተዘዋውሮ መሠረታዊ የጤና፣ የትምህርትና ምጣኔ ሀብት እድገትን ብሎም በሯን የዘጋችውን ሀገር የዕለት ተዕለት ኑሮና የአስተዳደር ፈተናዎችን በዘገባዎቻቸው አቅርበዋል። የአሜሪካ ድምጽዋ ሳሌም ሰሎሞን ጋዜጠኞቹን አነጋግራ ያጠናቀረችው ዘገባ አለ። ሄኖክ ሰማግዜል ያቀርበዋል። በቅርብ ጊዜያት በኤርትራ ዘገባ እንዲያቀርቡ ከተፈቀደላቸው የዓለም አቀፍ የመገናኛ ብዙኃን መካከል የፈረንሳዩ ኤኤፍፒ የዜና አገልግሎት የአሜሪካ ድምፅ ሬዲዮና የኢራኑ ፕሬስ ቲቪ ይገኛሉ። የብሪታንያው የዜና አገልግሎት ቢቢሲ በአስር ዓመት ውስጥ ለመጀመሪያ ጊዜ ዘጋቢዎቹ በኤርትራ ስራቸውን እንዲሰሩ የተፈቀደላቸው ሀገሪቱ በተባበሩት መንግስታት ድርጅት የሚሊኒየሙ የልማት ግብ የተቀመጡ መስፈርቶችን ለማሟላት ያሳየቻቸውን እድገቶች ለመዘገብ ነበር። በ1980ዎቹ ነጻነቷን ያወጀችው ኤርትራ በተለይ በ1994 ዓ ም ከኢትዮጵያ ጋር የተካሄደው ጦርነት ካበቃ ወዲህ የመገናኛ ብዙኃን ነጻነት በእጅጉ ማሽቆልቆሉን የመብት ድርጅቶች ያሳስባሉ። በአሁኑ ወቅት በዓለም የመገናኛ ብዙኃን ነጻነት ኤርትራ የመጨረሻ ደረጃን ይዛ ትገኛለች። በመገናኛ ብዙኃንና የፖለቲካ ተቃዋሚዎች ይዞታ እንዲሁም የሀገር ውስጥና የውጭ ፖሊሲዋ ራስን የማስተዳደር ልማታዊ ፖሊሲ ላይ በማተኮሯ ከምዕራባውያን መንግስት ጋር ያራቃት ሆኗል። የተባበሩት መንግስታት ድርጅትም በኤርትራ ላይ የተመጠኑ ማዕቀቦችን መጣሉ ይታወሳል። የቢቢሲ ጋዜጠኞች ወደ ኤርትራ ለመግባት ያቀረቡት ጥያቄ ወዲያውኑ ምላሽ አላገኝም ነበር። ጊዜ የፈጀ ውይይትና የዘገባ እቅዳቸውን እንዲያቀርቡ ተጠይቀው በሂደት ምላሹ እንዴት እንደተገኘ የቢቢሲዋ ዘጋቢ የልዳ ሐኪም ትገልጻለች። በዘገባ እቅዳችን የጤና ዘገባዎች እንደምናቀርብ በዝርዝር አስረድተናቸዋል። የሰብአዊ መብቶች ይዞታን ለመመርመር ከሕዝቡ ጋር መገናኘት አስቸጋሪ እንደነበር ከመግባታችን በፊት በአግባቡ አውቀን ነበር። ከምንም በላይ ወደ አገሪቱ ገብተን የሕዝቡን አኗኗርና የጤና ጥበቃ ይዞታ ለመረዳት ፍላጎት ነበረን። የኤርትራ ባለስልጣናት ለጋዜጠኞቹ ፈቃድ በመስጠት በተለያዩ የሀገሪቱ ክፍሎች ተዘዋውረው በሚሊኒየሙ የልማት ግቦች መሰረት ኤርትራ የሕዝቧን ጤና ለማሻሻል የያዘችውን ጥረት በማመልከት ዘገባ እንዲሰሩ ፈቃድ ተሰጣቸው ጋዜጠኛዋ የልዳ ሐኪም አስቀድሞ የነበራት ሕሳቤ ተዘዋውሮ ሌሎች ጉዳዮችን በነጻነት ለመዘገብ ነበር ሆኖም ይህንን ማድረግ አስቸጋሪ እንደነበር ትገልጻለች በዘገባቸው ላይም በኤርትራ መንግሥት እንዲከታተላቸው የተመደበ ግለሰብ እንደነበረ ያሳያሉ። የኤርትራ መንግሥት በእናቶችና በሕፃናት ጤና ጥበቃ ከፍተኛ መሻሻልን አሳይቷል። ጋዜጠኞቹ በዘገባቸው ይህንን ጠቅሰው ለወጣቶች ሥራ በመፍጠር አሳታፊ የምጣኔ ሀብት ልማትን በተለይ ደግሞ የዜጎችን መብት በመጠበቅ ረገድ ከፍተኛ መንሸራተት እንደታየ ተጠቁሟል። ጋዜጠኞቹ መንግስቱ ያሰናዳላቸውን የጤና ጣቢያ ለመጎብኘት ከአስመራ ተነስተው ቁልቁል በፍልፈል ሰለሞና መንገድ የኤርትራን ለም ተራሮች አቋርጠው ወደ ባህር ዳርቻዋ የምጽዋ ከተማ ሲያመሩ በአንዲት ከተማ እረፍት አደረጉ። መንግስት እንዲከታተላቸው የመደበላቸውን ግለሰቦች ለአፍታ ትተዋቸው ሰዎችን ለማናገር መቻላቸውን የቢቢሲው ሳም ፒራንቲ ገልጾልናል። ሶስት ወጣቶችን ተዋወቁ። ወጣቶቹ ወደ ሱዳን ከመወሰዳቸው በፊት የመጨረሻ ቢራቸውን በኤርትራ ምድር ላይ እየተጎነጩ ነበር። ንግግራችን አጭር ነበር። እኔም በሆን የሚከተሉን ሰዎች አጠገባችን ስለነበሩ ብዙም አላዋራኋቸውም። ሆኖም ከፊታቸው ተስፋ መቁረጥ ይታይባቸዋል። አንድ ነገር መናገር አስፈላጊ ነው ብዬ አምናለሁ። ያነጋገርናቸው ሰዎች በተለይ መንግስቱ እንድናነጋግራቸው የመረጠልን ሰዎች የሀገር ፍቅር ስሜታቸው ከፍ ያለ ነበረ። ነገር ግን ለጥቂት ደቂቃዎች ከሚከታተሉን ሰዎች በተለየንባቸው ወቅቶች መንግስቱ እንድናያቸው ያልፈለጋቸውን የሀገሪቱን በጎ ያልሆኑ ገጽታዎች አስተውለናል። በዚህ ዘገባ ላይ የቢቢሲ ጋዜጠኞች ያነጋገሯቸው የኤርትራ የጤና ጥበቃ ሚኒስቴር ሰራተኛ ዶክተር ብርሃኔ በሚል የተዋወቁ የወጣቶችን ፍልሰትና ስደት አስመልክቶ እንዲህ ብለዋል። ምናልባት በቂ እድል ለመፍጠር መዋለ ንዋይ አልመደብን ይሆናል። የከፈልነውን መሥዋዕትነት አያውቅ ይሆናል። እርግጥ ነው በዚያ ዘመን አልነበሩም። ለሁሉም እኮ እድል መፍጠር አይቻልም። ሮም በአንድ ዓመት ወይም በአንድ ቀን አልተመሰረተችም። ሁሉም ነገር ጊዜ ይወስዳል። የኤርትራ የመገናኛ ብዙሐን ነፃነትና መልካም አስተዳደር ዙሪያ ለተነሱ ጥያቄዎች መልስ የሰጡት የኤርትራ ገዢ ፓርቲ ህዝባዊ ግንባር ለዴሞክራሲና ፍትህ ሊቀመንበር አቶ የማነ ገብረአብ እንዲህ ብለዋል። በኤርትራ የሰብአዊ መብቶች ክፍተቶች አሉ። አዎ፣ በሌሎች ዓለም ሀገሮችም እንዳለው ሁሉ በዚች አገርም አሉ። ለሰብአዊ መብቶች ጥበቃ የቆመች አገር ናት። የሰብአዊ መብቶች ይዞታችንም በተወሰነ መልኩ መልካም ነው። የቢቢሲ ጋዜጠኞች በኤርትራ የሚታዩ የልማት ለውጦችን በተለይ በጤና ዘርፍ ዘገባ አቅርበዋል። በምጣኔ ሀብት እድገት ደግሞ በተለይ ለወጣቶች ሥራ የሚፈጥሩ የሕዝቡን ገቢ የሚያሻሽሉ የንግድ ተቋማት አለመስፋፋታቸው የፈጠረውን ሥራ አጥነትና የአስተዳደር ፈተናዎች በዝርዝር ዘግበዋል። የኤርትራ መንግስት ባለፉት 16 ወራት ጊዜ ውስጥ 12 ጋዜጠኞችን ከእስር መፍታቱ መልካም ጅምር እንደሆነ የሰብአዊ መብት ተሟጋች ድርጅቶች ገልጸው እንደ አውሮፓውያን ዘመን አቆጣጠር ከ2001 ዓ ም ጀምሮ የታሰሩ 16 ጋዜጠኞችና ሌሎች የፖለቲካ መሪዎች አሁንም እስራቸው አሳሳቢ እንደሆነ በመግለጽ እንዲፈቱ ጠይቀዋል። ኤርትራ ከኢትዮጵያ ቀጥሎ በአፍሪካ ጋዜጠኞችን በማሰር ሁለተኛ ደረጃ ላይ ትገኛለች። ክቡራትና ክቡራን አድማጮቻችን ዝግጅቶቻችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች በአፕስቶር ወይም ከአይቱንስ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከፕሌይስቶር ወይም ከጉግል ፕሌይ ታገኛላችሁ። በነገራችን ላይ በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢኑ አፕስቶር፣ ቢኑ አፕስቶር፣ ልብ በሉ ወይም ከዌብሳይታችን ላይ በነፃ መጫን ትችላላችሁ። ሳይቱ ላይ በእጅ ስልኮቻችሁ ላይ እንደገባችሁ ማለት ነው። አረንጓዴውን ቀስት ይከተሉ። ይህ የሚሰራው ለቆዩ የኖኪያ የእጅ ስልኮችና ዝግጅቶቻችንን መከታተል ላቃታቸው አድማጮቻችን ነው። ለእርሶ አገልግሎታችንን ለማቀላጠፍ በአዲስ መልክ ያዘጋጀ ነው አፕ ነው። ፕሮግራማችን ይቀጥላል። ዝግጅቱን እየመራ ያለው ቴሌላይን ቤክ ነው። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተ ነኝ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሄሎ በይሱ አሜሪካ እንደምትሰነበታችሁ፣ ዳህና ናችሁ ወይ ቡርድስ ወጣላችሁ ወይስ አለ እንደምናችሁ ጠይቃል። ዳህና ናችሁ ወይ እኔ የገረበ አንድ ነገር ዛሬ ዶክተር ታዬና አንድ ዶክተር ሲያስተናግዱ ሰምቻቸው አለሁት። እና በጣም በጣም ኖ የተማሩ ሰዎች ናቸው ወይ ስል ቤት ነው ለማለት ነው ሊጠየቅ የፈለጉት መሸጋገር መንግስት ሲል ሰምቸው መሸጋገር ያል ሰምቸው ሲቃውሙ ተቃውሞ መኖሩ በጣም ጥሩ ነው፣ ግን አይኔ የጨፈነ እንዴት ያለ መንግስት ያለ በኢትዮጵያ በአሁኑ ጊዜ በልማት አባይ ሳይቀር የደፈረ መንግስት ታይቶ እና ተሰምቶ የማያውቅ በኢትዮጵያ እህ ያልነ የምንኖርበት የነበር ነው። ስንት ስንት እየተሰራ በኢትዮጵያ አሁን፣ እነሱ ደግሞ ሀገሯን እናደናት ከችግር ችግር ወድቀ በማለት ችግር ላይ አስገቡበት የሚታገሉ ዶክተሮች ስለሰማሁት በጣም የገረመኝ

እኔ የሚደውለው ከዚህ ከዩናይት ስቴት ነው የምደውልበት ዋና ምክንያቱ አርብ በአስራ ሶስት ከቢታንያ ኢትዮጵያ አምባሳደር ጋር ንግግር ስታደርጉ ሰምቼ ነበረ። በሰማሁበት ነው እንትን ብለው አንደኛ የአለም መንግስታትና ቢታ መንግስት ያደረገው በጣም ደስ የሚል ነገር ነው። ገንዘቡ ሄዶም ለኢትዮጵያ ህዝብ እንዲያልዋለ ነው መጨቆኛ መሳሪያ ነው ሆነ ለህዝቡ ምንም ነገር አልሆነም። ታዲያ ህዝቡ ከ- ያንን ገንዘብ እርዳታም ተጠቃሚ ከሆነ ያንን እውቀት ተጠቃሚ ቢሆን ሳውዝ አፍሪካ እየሄደ መንገድ ላይ ለምን ይያዛል? ለምን አሳ እራት ይሆናል? ውሀ ኦሽን ላይ እየገባ ሰው ሌላ ሀገር ተሰዶ እየሄደ እና አድግ ቢሰራው ስራ ኤብን ከዚህ ከዩናይት ስቴትስም ከሌላ ሀገሮች ከአውስትራሊያ፣ ከካናዳ፣ ከጀርመን የሚሄዱትን የእኛ ተቃዋሚ ከሆነ ቀጥታ ተጣርቶ ማቆይ ማሰሪያ ቤት ማሄድ አለበት ተብሎ ከዚህ በፊት ከኮሎራዶ አንዱ ሄዶ ሶስት ወር እስር ቤት ቆይቶ ሶስት ወሩን ፍቃዱን፣ ፓስፖርቱ ትራንስፖርቴሽን ኤስፋየር ከመሆኑ በፊት ወስዶ ኤርፖርት ጥሎ ነው ተመልሶ የመጣ ቤተሰቦቹን ሳይ አዲስ አበባ ወይኑ ቤት ገብቶ እና እንዲህ ያለ አሻጥር የሚሰራል አንድ ሰው ቤተሰቡ ላይ ወገኑ ላይ አንድ ነገር ቢደርስበት መቃወሙ አይቀርም። በኢሜይልም የሚደርሱን አስተያየቶች አሉ። እሺ ሰላም ለቪኦኤ አማርኛ ሬዲዮ ፕሮግራም አዘጋጆች፣ በቅድሚያ ስለምታቀርቧቸው ፕሮግራሞች ከፍ ያለ አድናቆትና ምስጋና አቀርባለሁ ብለዋል ገረመው በዛብህ። አዎ ገረመው በዛብህ መልእክታቸውን በደብዳቤ ነው የላኩልን። በቅርቡ ኢትዮጵያ ሄጄ በነበረበት ወቅት አሉ ገረመው በዛብህ፣ አውሮፕላን ማረፊያ ውስጥ የታዘብኩትን ነገር ቢቻል ለውይይት እንድታቀርቡትና የሚታረምበት መንገድም እንዲፈለግ ስል ጽፍላችሁ ወሰንኩ። ኤርፖርት ውስጥ በተለይ ላጌጅ ክሌም ወይም ሻንጣ መውሰጃ አካባቢ ሻንጣዎችን ሳይፈተሹ እናሳልፋለን፣ እንረዳለን የሚሉ በርከት ያሉ ሰራተኞች አሉ። እነዚህ ሰራተኞች በተለይ የሚያተኩሩት ከአሜሪካና ከአውሮፓ ቆይተው በሚመጡ ኢትዮጵያውያንና ትውልደ ኢትዮጵያ መንገደኞች ላይ ነው ብለው አልገረመው ሻንጣዎቹን ከተረከቡ በኋላ ግን ይላሉ። ይቀጥሉና፣ የሚጠይቁት ክፍያ፣ ማመናጨቅ፣ ንቀት፣ ስድብ በጣም ይዘገንናል። ለማኅበር ይህንን ክፈል፣ ሻንጣውን ለምናሳልፈው ለእያንዳንዳችን ይህንን ትከፍላለህ በማለት የተሰጣቸው አልበቃ ብሏቸው ከኪስ ውስጥ ገንዘብ ወይም ዶላር አውጥተው ለመውሰድ ወደ ኋላ የማይሉና ለሰው ክብር የሌላቸው ናቸው። በዚህ ሁኔታ በገዛ ሀገራቸው ኤርፖርት ገንዘባቸውን ያለ አግባብ የተነጠቁ ብዙ ሰዎች አሉ። ይህን አድማጮችን በማሳተፍ በደንብ ማረጋገጥ ይቻላል ብለዋል። ገረመው በዛብህ ይቀጥሉና በጣም የሚገርመው ይህንን የሚያደርጉት በአጠገባቸው ፖሊሶችና ሕግ አስከባሪዎች እያዩ ነው። ማንንም አይፈሩም። ማንም የሚያዛቸው አይመስሉም። በእንግዳ ተቀባይነቷ በታወቀች ሀገር በወገን ላይ ይህ አይነቱ የዘረፋ ወንጀል ሲፈጸም የኤርፖርቱ ባለሥልጣናት ለምን እርምጃ አይወስዱም? ብለው ገረመው በዛብህ በምስጋና ደብዳቤያቸውን ቋጭተዋል። ክቡራትና ክቡራን አድማጮች ይህንን ርዕስ ይዘን ወደፊት ብዙ አድማጮቻችንንም እያሳተፍን እንወያይበታለን። ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። በተዘዋዋሪው የስልክ መስመራችን 202 2059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በአማርኛ የሚተላለፈው ፕሮግራም ነው። ወደ ሁለተኛው የፕሮግራም አጋማሽ አለፍን። ስፖርት ነው ቀዳሚው። ሰኞ ሰኞ እያዘጋጀ የሚያቀርበው ሰሎሞን ክፍሌ እነሆ እንደምናመሽታችሁልኛል። የተከበራችሁ አድማጮቼ ብርቱካን ፈንቴ ዓለሙ በሰሜን አይርላንዱ ዓለም አቀፍ አገር አቋራጭ ሩጫ ውድድር፣ ጉቴኒ ሾኔ በትላንቱ የደቡብ ኮሪያ ማራቶን ድል ተቀዳጅተዋል። የአገር ውስጥና የውጭ የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። የቅዳሜ ዕለቱን ኢትዮጵያውያኑ ብርቱካን ፈንቴ ዓለሙና ብርቱካን አዳሙ አንደኛና ሦስተኛ በመሆን ያሸነፉበትን የሰሜን አየርላንዱን ዓለም አቀፍ አገር አቋራጭ ሩጫ አላስቀድም መሃል ገብታ በሁለተኝነት የጨረሰችው የቀድሞው አሸናፊ የስኮትላንዷ ስቴፍ ትዌል ናት። ኢትዮጵያውያኑ የ3000 መሰናክል አዘውታሪዎች ብርቱካን ፈንቴ ዓለሙና ብርቱካን አዳሙ በዕለቱ ጥሩ ፉክክር ማሳየታቸው ተዘግቧል። የአንደኛዋ የብርቱካን ዓለሙ ጊዜም 24 ደቂቃ ከ12 ሴኮንድ መሆኑ ተመዝግቧል። በወንዶቹ አሸናፊው የዩጋንዳው ቶማስ አየኮ ነው። አየኮ በ2008 ኦሊምፒክ በ5000 5 ነሐስ ሜዳሊያ ተሸላሚውን ኬንያዊውን ኤድዊን ሶልን በ13 ሴኮንዶች ርቀት ነው ጥሎት የገባው። ጊዜውም 31 ደቂቃ ከ27 ሴኮንድ። ወደ ትላንቱ የደቡብ ኮሪያ ዓለም አቀፍ የማራቶን ሩጫ ውድድር ስናልፍ አሸናፊው በቦታው ታሪክ ሁለተኛውን ፈጣን ጊዜ በማስመዝገብ ድል የተቀዳጀው ኬንያዊው ዊልሰን ሎያን ሆኗል። 20611 ገብቷል። ሁለተኛና ሦስተኛ የወጡትም የኬንያ አትሌቶች ናቸው። ፌሊክስ ኪፕችርር ሁለተኛ፣ ጄኮብ ኪቤት ሦስተኛ። ከዚያ በኋላ ከአራተኛ እስከ ስድስተኛ ያለውን ስፍራ የኢትዮጵያ አትሌቶች ዳዲ ያሚ ገመዳ፣ አብርሃም ጨርቆስ እና ያዕቆብ ጃርሶ ወስደዋል። በሶሉ ማራቶን የሴቶቹን ግን በአንደኝነት ገብታ ያሸነፈችው ኢትዮጵያዊቷ ጉቴኒ ሾኔ ናት። 2:26:22 ኪም ሶንግ ኡን ከኮሪያ ሁለተኛ፣ ዡኩዊን ዋንግ ከቻይና ሦስተኛ። ጉቴኒ ሁለቱንም በሁለት ደቂቃ ያህል ርቀት ቀድማ ገብታለች። ሰፊ ልዩነት ነው። ይህም በዚሁ ላብቃና ለሌላ አትሌቲክስ የሩጫ ስፖርት ዜና ወደ አዲስ አበባ ሊወስዳችሁ ገዛኸኝ ጽዮን መስቀል መስመር ላይ ነው። አጭር የአገር ውስጥ እግር ኳስ ዜናም ይዟል። መቀጠል ትችላለህ ገዛሀኝ። የታላቁ ሩጫ በኢትዮጵያ አስራ ሁለተኛ የሴቶች አምስት ኪሎ ሜትር የጎዳና ሩጫ ትናንት አዲስ አበባ ውስጥ በድምቀት ተከናውኗል። በውድድሩ ሁለት መቶ የክለብ አትሌቶችን ጨምሮ በአስር ሺህ የሚቆጠሩ በተለያዩ የእድሜ ክልል የሚገኙ ሴቶች የሴት አምባሳደሮችና የአምባሳደር ባለቤቶች ተሳሳፊ ሆነውበታል። በክለብና በግል አትሌቶች የተደረገውን ውድድር በአንደኝነት አሸንፋ የዋንጫና አስራ አምስት ሺህ ብር ሽልማት ያገኘችው የፌዴራል ማረሚያ ቤቶች ስፖርት ክለብ አባል አትሌት ገነት አብዱልቃሪር ናት። አትሌቷ ርቀቱን ለመፈጸም አስራ አምስት ደቂቃ ሀምሳ ዘጠኝ ሴኮንድ ከዜሮ አራት ማይክሮ ሴኮንድ ወስዶባታል። የለገጣፎ ስፖርት ክለብ አባል አትሌት ማክዳ አብደላና የወንዶ ኩባንያ ስፖርት ክለብ አባል አትሌት በወንሽ የታመነ ሁለተኛና ሶስተኛ ሆነው ሰባት ሺ አምስት መቶና አራት ሺ ብር ሽልማት አግኝተዋል። ሶስቱ አትሌቶች ቀዳሚ ሆነው ለመፈጸም በተለይም በመጨረሻዎቹ አራት መቶ ሜትር ላይ ያሳዩት ፉክክር ለተመልካች አርኪ እና አስደናቂ ነበር። የተሸናነፉበት የጊዜ ልዩነትም በሶስትና በአራት ሰኮንዶች ውስጥ ነው። ውድድሩ እንደ ተጠናቀቀ ያነጋገርኳት አሸናፊዋ ገነት አብዱልቃድር ስለ ወደፊት እቅዷ ጠይቂያት እንዲህ ብላለች። ከዚህ የበለጠ ጠንክር ሰርቼ ጥሩ ውጤት ለሀገሬ መምጣት ነው። አሁን በፊት ወዛበታለች ውጭ ገ አልተወዳደርኩኝም። ያው አንዴ በግሌጄ ሮጫለሁ እንጂ ከዚህ ፊት ትልቅ ውድድሮች አልተወዳደርኩኝም። ሁለተኛ የወጣችው አትሌት ማክዳ አብደላ ራሷን በአጭሩ እንዲህ አስተዋውቃለች። እኔ ማክዳ አብደላ እባላለሁ። ዛሬ ሁለተኛ ነው የወጣሁት። ታላቅ ሁለተኛ ለሁለተኛ ጊዜ ነው በሁለተኛ ነው የወጣኛ ብሎኛ ለዱስ ጠንክሬ በመስራት የተዘጋጅ ያለሁ ጵ በአምባሳደር ባለቤቶች መካከል የተደረገውን ውድድር ያሸነፉት በኢትዮጵያ የዩ ኤስ አምባሳደር ባለቤት ወይዘሮ ሊላይ ወልደስላሴ ናቸው። ቁመተ ዘንካቷ ወይዘሮ ሊላይ በትውልድ ኢትዮጵያዊ መሆናቸው ነግረውኛል። በዚሁ ወደ እግር ኳስ ዜና ይሸጋገራለሁ። የደደቢት እግር ኳስ ክለብ ለአፍሪካ ኮንፌዴሬሽን ዋንጫ ያለበትን ማጣሪያ የመጀመሪያ ጨዋታ ለማድረግ ወደ ናይጄሪያ መርቶ ሁለት ለባዶ ተሸንፏል። ደደቢት ሁለት ለባዶ የተሸነፈው በናይጄሪያው ወሪ ወልቭስ እግር ኳስ ክለብ ሲሆን ከሁለት ሳምንት በኋላ ወሪ ወልቭስ ወደ ኢትዮጵያ መጥቶ ከደደቢት ጋር ያለበትን የመልስ ማጣሪያ ጨዋታ በባህር ዳር ስቴዲየም እንደሚያደርግ ተገልጿል። ከሁለቱ ቡድኖች የደርሶ መልስ ጨዋታ በኋላ በነጥብ አጠቃላይ አሸናፊ የሚሆነው ወደ ቀጣይ ማጣሪያ ይሸጋግራል ማለት ነው። የኢትዮጵያ ፕሪምየር ሊግ አንደኛውን ዙር እንዳጠናቀቀ በተለያዩ ምክንያቶች ለአንድ ወር እረፍት ላይ የሰነበተው የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታ በሳምንቱ መጨረሻ አርብ፣ ቅዳሜና እሑድ ተካሂዷል። በአዲስ አበባው አበበ ቢቂላ ላይ የተጀመረው ሁለተኛው ዙር የኢትዮጵያ ፕሪምየር ሊግ ቅዱስ ጊዮርጊስ አዳማ ከነማን መከላከያ ኤሌክትሪክን በተመሳሳይ ሁለት ለባዶ አሸንፈዋል በክልል ከተሞችም ሀዋሳ ከነማ አርባ ምንጭ ከነማን ሁለት ለባዶ ወላይታ ዲቻ ዳሽን ቢራን አንድ ለባዶ ኢትዮ ንግድ ባንክ ኢትዮጵያ ቡናን አንድ ለባዶ አሸንፈዋል ሌሎች ጨዋታዎችም ተካሂደዋል ቅዱስ ጊዮርጊስ የደረጃ ሰንጠረዡን በሀያ ስምንት ነጥብና አስራ ሶስት የጎል ልዩነት ይመራል ሲዳማ ቡና በተመሳሳይ ሀያ ስምንት ነጥብና በስድስት ጎል በጎል ተበልጦ ሁለተኛ ነው። ወላይታ ዲቻ በሀያ አምስት ነጥብ ሶስተኛ፣ ቡና እዛው ላይ ነው ያለው በሀያ አራት አራተኛ ነው። አመሰግናለሁ ገዛኸኝ። ወደ አውሮፓ ሊጎች ስንሸጋገር በእንግሊዙ ፕሪምየር ሊግ መሪነቱን ለመያዝ በሚደረገው ከባድ ፍልሚያ ቼልሲ ከእንግዳው ቡድን ከሳውስ ሃምተን ጋር አንድ አቻ መለያየቱ በበርንሊ ተሸንፎ በወጣው የማንቸስተር ሲቲ ቡድን ላይ የበላይነቱን ብዙም ማስፋት አልቻለም። በደረጃ ሰንጠረዡ በስድስት ነጥብ ብቻ ነው ሲቲን የሚበልጠው። ሲቲዎች ካለፉት ሦስት የሊግ ጨዋታዎች በሁለቱ ተሸንፈዋል። የቀናው ማንቸስተር ዩናይትድ ነው። በሜዳው ላይ ቶተንሃም ሆትስፐርን ሶስት ለዜሮ ቀጥቷል። ሌሎች ግጥሚያዎችም ተካሂደዋል። ቼልሲ በ64 አንደኛ፣ ማንቸስተር ሲቲ በ58 ሁለተኛ፣ አርሰናል በ57 ማንቼ በ56 ሶስተኛና አራተኛ ናቸው። በስፔን ላሊጋ የጎል ማግባት ድርቅ መጥቶት የቆየው የሪያል ማድሪዱ ኮከብ ተጫዋች ጋሬት ቤል በሌቫንቴ ላይ ሁለቱንም የማሸነፊያ ገቦች አስቆጥሮ ጥሙን አርክቷል። ሁለቱ ቲሞች ሊገናኙ አንድ ሳምንት የቀራቸው ሲሆን ባርሴሎና መሪነቱን ተረክቦ ሪያል ማድሪድን በአንድ ነጥብ እየመራ ስልሳ አምስት ነጥቦች አሉት። ሪያል ማድሪድ በ64 ሁለተኛ፣ ቫሌንሲያ ርቆ በሀምሳ ሰባት ሶስተኛ ናቸው። የኮከብ ግባግቢነቱም ተጧጡፏል። የባርሴሎናው ሊዮኔል ሜሲ ክሪስቲያኖ ሮናልዶን በሁለት ጎሎች በልጦታል። ሜሲ ሰላሳ ሁለት ሮናልዶ 30 ጎሎች አሏቸው። በጀርመኑ ቡንደስሊጋ ሻምፒዮና ከወዲሁ የለየ ይመስላል። በመሪው ባየርን ሚዩኒክ እና በተከታዩ ውልፍስበርግ መካከል ያለው የነጥብ ልዩነት 11 ደርሷል። ሦስተኛውን በ20 ነጥቦች ቀድሞ ሄዷል። 64 ነጥቦች አሉት ባየርን ሚዩኒክ። በመጨረሻ የሚመስክ ቴኒስ ኢንዲያና ዌልስ ካሊፎርኒያ እየተካሄደ ባለው ቢኤንፒ ፓሪባስ ኦፕን በዓለም በሴቶቹ ቁጥር አንዷ አሜሪካዊት ሰሪና ዊሊያምስ ትላንት የካዛክስታኗን ዛሪያ ዲያስን ስድስት ሁለት ስድስት ዜሮ በሆነ ውጤት አሸንፋ ወደ አራተኛው ዙር በቀላሉ አልፋለች። 53 ደቂቃ ብቻ ነው የወሰደባት። በወንዶቹ ሮጀር ፌዴረር ዲጎ ሽቫርዝማንን በሁለተኛው ዙር ላይ ስድስት አራት ስድስት ሁለት በሆነ ውጤት ለመርታት ከሰሪና ዊልያምስ በላይ ተጨማሪ አስር ደቂቃ ብቻ ነው ያስፈለገው። በዚህ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌነኝ። ሰላም፣ ደህና ቆዩኝ። ሰሎሞንና ገዛኸኝን ለስፖርት ዘገባው እናመሰግናለን። አሁን ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች ናይጄሪያ ፕሬዝዳንታዊ ምርጫዋን ከ13 ቀናት በኋላ ለማካሄድ እየተዘጋጀች ነው። በሀገሪቱ ወታደራዊ አገዛዝ እንደ አውሮፓ አቆጣጠር በ1991 ዓመተ ምህረት ካበቃ ወዲህ ፕሬዝዳንታዊ ምርጫ ሲካሄድ ለአምስተኛ ጊዜ መሆኑ ነው። የናይጄሪያው ብሔራዊ የምርጫ ኮሚሽን የምርጫ ማጭበርበርን ለማስወገድ ያስችላል ያላቸውን አዳዲስ ለውጦች አድርጓል። አንዳንድ ታዛቢዎች ግን አሁንም ስጋት አለ ነው የሚሉት። ባልደረባችን ቢል ኢግል ያጠናቀረውን ዘገባ አዳነች ሳዬ ታቀርባለች። የናይጄሪያ ባለስልጣኖች በእያንዳንዱ የምርጫ ዙር ንጹሕ የሆነ ምርጫ እንዲካሄድ በሚል አዳዲስ ዘዴዎች ሲፈጥሩ ቆይተዋል። በያዝነው ዓመት ደግሞ እያንዳንዱ ድምፅ ለመስጠት የተመዘገበ ሰው የግለሰቦቹን የእጅ አሻራ ያቀፈ ቋሚ የመንግስት የምርጫ ካርድ መያዝ ይኖርበታል። በአንድ የተወሰነ የድምፅ መስጫ ጣቢያ ብቻ ሊሰራ የሚችል የኤሌክትሮኒክ ካርድ ነው። መሳሪያው የመራጩን ማንነት ለይቶ ለመምረጥ የተመዘገበው ሁሉ አንድ የብቻ መምረጡን ያረጋግጣል። በሀገሪቱ ዙሪያ ከ130 ሺህ በላይ የምርጫ ካርድ አንባቢ መሳሪያዎች ይኖራሉ። አንዳንድ ተቃዋሚ ተመራጮች ታዲያ የተወሰኑ የምርጫ ቴክኖሎጂዎች የሚያግደውን ከአምስት ዓመታት በፊት የወጣውን ሕግ ይጻረራል በማለት ካርድ አንባቢዎችን መሳሪያዎች ለማስወገድ ፍርድ ቤት ሄደዋል። አቡጃ ያሉት የአክሽን ኤይድ የአስተዳደር ፕሮግራም ኃላፊ ኦባ ኢፋንጋ ግን ተቃዋሚዎቹ የሚሉትን አይደግፉም። ካርድ አንባቢውን መሳሪያ በቀጥታ ለመምረጥ አይደለም የሚጠቀሙበት፣ ድምፅ ለመስጠት የሚሄደው ሰው የካርዱ ባለቤት መሆኑን ለማረጋገጥ ነው። የምርጫው ሕግ የሚያግደው ድምፅ የሚሰጠው ሰው ድምፁን በኤሌክትሮኒክ መንገድ እንዳይሰጥ ነው። ናይጄሪያ ውስጥ እየሆነ ያለው ይህ አይደለም። ካርድ አንባቢ መሳሪያ መጠቀም የምርጫውን ውል ሲጥስ አይታየኝም። ያም ሆነ ግን ጥርጣሬ አለ። አቡጃ ውስጥ የሚገኘው የፖሊሲ የሕግ ጥበቃና ማዕከል ዋና ስራ አስኪያጅ ክሌመንት ንዋንኮ ካርዱ ባይሰራስ የሚል ጥያቄ ያነሳሉ። ትልቁ ስጋት ካርድ አንባቢዎቹ መሳሪያዎች በባትሪ የሚሰሩ ከሆነ ምን ያህል እንደሚዘልቁ ግልጽ አለመሆኑ ነው። ለተወሰነ ጊዜ ብቻ የሚሰሩ ከሆነና በአንዳንድ ቦታዎች የኤሌክትሪክ ኃይል ስለማይኖር ሊሞሉ አይችሉም ማለት ነው። ዳረንኪው የተባሉ ቦስተን በሚገኘው ማሳቹሴትስ ዩኒቨርሲቲ የግጭት አፈታት ረዳት ፕሮፌሰር እንዲሁም የሰላም የዲሞክራሲና የዲሞክራሲያዊ ልማት ማዕከል ሥራ አስኪያጅ በበኩላቸው የድምፅ ወረቀቶችን የመሰብሰቡ ሥራ ራሱ ማዕከላዊነት ስለሌለውና አላስፈላጊ የተወሳሰቡ በመሆናቸው ባለፉት ምርጫዎች እንደታየው ለማዛባት መንገድ ይከፍታሉ ብለዋል። የድምፅ ወረቀቶቹ ከጣቢያዎቹ ወደ ማሰባሰብ ማዕከሎች ከዚያም ወደ አካባቢ ደረጃ ይላካሉ። ብሎም ወደ ክፍላተ ሀገር ማዕከሎች ይወሰዳሉ። በመጨረሻም ወደ ነፃው ብሔራዊ የምርጫ ኮሚሽን ይላካሉ። የምርጫ ድምፆቹ በየደረሱባቸው ቦታዎች ይመረመራሉ፣ ይቆጠራሉ። ይህ አሰራር ታዲያ ለመዛባት እንዲጋለጡ የሚያደርግ መሆኑን ባለፉት ምርጫዎች ተመክሮ እንደታየ ዳረንኪው አስረድተዋል። ድምፅ የተሰጠባቸው ወረቀቶች ወደሚሰበሰቡበት ማዕከል ሲላኩ እንመልከት። ሁኔታዎች መልካም ይመስላሉ። ጨለም ሲል ግን ዓለም አቀፍ ታዛቢዎች ለጸጥታ ደህንነት ሲባል ብዙውን ጊዜ ሌሊት እንዲወጡ አይፈቀድላቸውም። የአካባቢው ተቆጣጣሪዎች ደግሞ በአብዛኛው ወደ መንግሥቱ የድምፅ መሰብሰቢያ ማዕከል እንዲገቡ አይፈቀድላቸውም። ብዙ ቁጥሮች ሲለዋወጡ የምናየው ታዲያ እዚያው ላይ ነው። በቀጣዩ ቀን ማለዳ በክፍለ ሀገር ደረጃ የድምፅ ቆጠራ ወደሚካሄድበት ቦታ ስንሄድ ቁጥሮቹ በሚያስደምም ሁኔታ ተለውጠው እናገኛቸዋለን። ባለፈው ቀን የነበረውን አሃዝ በነጋታው ካየነው ጋር ስናነጻጽረው ለመረዳት የሚያዳግት ሆኖ እናገኘዋለን። የናይጄሪያው የምርጫ ጊዜ እንደ አውሮፓ አቆጣጠር ከየካቲት 14 ወደ መጋቢት 28 ቀን የተዛወረው ቢያንስ በሶስት የሰሜን ምስራቅ ክፍላተ ሀገር የጸጥታ ችግር ስላለ ሲሆን ብሔራዊ የምርጫ ኮሚሽን በሚሊዮኖች የሚቆጠሩ የድምፅ መስጫ ካርዶችን ገና ባለማከፋፈሉ ነበር። በአንዳንድ ሁኔታ የምርጫው ኮሚሽን የድምፅ መስጫ ካርዶችን ለአካባቢ ባለሥልጣኖች እንዳከፋፈለ አስታውቋል። ይሁንና አንዳንድ መራጮች ገና ካርዶችን አላገኙም። ኪው ታዲያ የምርጫ ካርዶቹ መዘግየት እንዳሳሰባቸው ይገልጻሉ። የድምፅ መስጫ ካርዶችን በሚመለከት ያለው ሌላው ችግር ነፃው ብሔራዊ የምርጫ ኮሚሽን ቢያከፋፍላቸውም መራጮቹ ላያገኟቸው ይችላሉ። ባለፉት ምርጫዎች የታዩ ማስረጃዎች አሉ። በክልላዊ አስተዳደሮች ደረጃ ተደብቀው የቀሩበት ጊዜ ነበረ። ዳርን ኪዋ አያይዘውም የምርጫ ካርዶቹ ለሁሉም ካልተሰራጩ በስተቀር በአንዳንድ ቦታዎች ድምፅ የመስጠቱ መብት ተጨቁኗል ማለት ነው። ባለፉት ምርጫዎች የምርጫ ካርዶች በሌላ ሰው ስም ድምፅ በመስጠት ለሚያጭበረብሩ ሰዎች ይሰጡ ነበር ወይም ደግሞ ሌሊቱን በመንግስት የድምፅ ካርዶች መሰባሰቢያ ማዕከል በቆዩበት ወቅት ብዙ መራጮች ድምፅ እንደሰጡ ለማስመሰል የተጭበረበሩ ካርዶች የሚጨመሩበት ሁኔታ እንደነበር ኪው ጠቁመዋል። በአሁኑ ምርጫ ግን የድምፅ ማጭበርበሩ ተግባር ከባድ ሊሆን እንደሚችል የግጭት አፈታት ረዳት ፕሮፌሰር ኪው ገልጸዋል። ምርጫው በሚካሄድበት ወቅት ተቃዋሚ ኃይሎች በምርጫ ጣቢያዎች ተቆጣጣሪዎች ለመመደብ የሚችሉበት አቅም አላቸው። በዛም ላይ ወጣት ወዶ ገቦች የድምፅ መስጫ ጣቢያዎች ኃላፊዎች እንዲሆኑ ተመልምለዋል። እነዚህ ወጣቶች በፌዴራል መርሃ ግብር መሰረት የተመለመሉ በበጎ እምነት ሊመሩ የሚችሉና ለሙስና የማይበገሩ የኮሌጅ ምሩቃን ተደርገው እንደሚታዩ ረዳት ፕሮፌሰሩ አስገንዝበዋል። ማንኛውም አይነት የማጭበርበር ተግባር ክስ በነፃው ብሔራዊ የምርጫ ኮሚሽን ይመረመራል። ካስፈለገም ፍርድ ቤት ይቀርባል። ባለፉት ዓመታት በተካሄዱ ምርጫዎች የድምፅ ማጭበርበርን በሚመለከት በቀረቡ ክሶች ምክንያት የምክር ቤትና የአስተዳዳሪዎች የምርጫ ውጤቶች መቀልበሳቸው ታውቋል። ናይጄሪያ ውስጥ በመጪው ሳምንት ቅዳሜ ዕለት ስለሚካሄደው ፕሬዝዳንታዊ ምርጫ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ፕሮግራም እስክንገናኝ በደህና ቆዩን። ፕሮግራማችንን የምናጠቃልለው ከምሽቱ አራት ሰዓት ሲሆን ነው። አንድ የመጨረሻ የሰኞ ቅንብር ይጠብቀናል። ሰለሞን የሚያቀርበው ነው። ሰለሞን አባት፣ አጠገቤ የሚገኘው ባልደረባዬ ጤና አመሰግናለሁ። አዲሱ ጤና ይስጠልኝ ለአንተም ለአድማጮቻችንም ሁሉ። ወደ ዘገባው ልለፋውን መጪውን የኢትዮጵያን ብሔራዊ የሕዝብና ጤና ቅኝት ዲኤችኤስ በሚል ምህፃር ይታወቃል ከእንግሊዝኛ ስሙ በመጪው የአውሮፓ ዓመት ማለትም በ2016 ለማካሄድ የሚያስችል ስምምነት በዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ እና በኢትዮጵያ ስታቲስቲክስ ኤጀንሲ መካከል መፈረሙን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ቅኝቱ በከፊል የሚሸፈነው የዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ ወይም በምሕጻር ፔፕፋር ከሚባለው መርሃ ግብር እንደሆነ ተገልጿል። ይህ አዲስ ጥናት ወይም ቅኝት የሚካሄደው በሀገሪቱ የሥነ ተዋልዶና በቤተሰብ ምጣኔ አመራር ጠባዮች፣ በሕፃናት ሞት መጠን፣ በሕፃናት አመጋገብ ሁኔታ፣ የእናቶችና ሕፃናት የጤና አገልግሎቶችና አቅርቦት፣ ኤችአይቪ ኤድስን በሚመለከት ሰው ያለውን ዕውቀትና የቫይረሱን ስርጭት መጠን የሚያሳዩ ተጨባጭና ተአማኒ መረጃዎችን ለማግኘት እንደሆነ ታውቋል። ይህንን የ2016 ቅኝት ውጤት አጥኚዎችና ተመራማሪዎች እንዲሁም ፖሊሲ አውጪዎችና የመርሃ ግብሮች ሥራ አስኪያጆች በእውቀት ላይ የተመሠረቱ ውሳኔዎችን ለመውሰድ ጉዳይ ይጠቀሙባቸዋል ተብሎ ይታመናል። በጤና በአጠቃላይና በተለይ ደግሞ በሥነ ተዋልዶ ጤና ላይም በብሔራዊም በክልልም ደረጃዎች ለሚያከናውኗቸው ስራዎች እቅድ ለማውጣትና ለክትትልና ግምገማ ተግባሮቻቸውም እንደሚያውሏቸው በኤምባሲው የፕሬስ መግለጫ ተጠቅሷል። ይህ የሀገሪቱ አራተኛው የህዝብና ጤና ቅኝት ሲሆን አይሲኤፍ ኢንተርናሽናል የሚባለው የንግድና ስራ አመራር አማካሪ ድርጅት ለኢትዮጵያ ስታቲስቲክስ መስሪያ ቤት የቴክኒክ ድጋፍ እንደሚሰጥ የተገለጸ ሲሆን ኤጀንሲው በራሱ እንዲያቅድ ውስብስቦቹን ብሔራዊ የህዝብና የጤና ጉዳዮች ጥናቶች መረጃዎችን ወይም ዳታ በራሱ እንዲተነትን እንዲያቅድ እንዲያደራጅ ቅኝቶቹን እንዲያካሄድ የሚያስችለውን ነጻነት ሳይነካ አብሮ እንደሚሠራ በመግለጫው ላይ ተነግሯል። በአጠቃላይ የሕዝብና ጤና ጉዳዮች ጥናቱ ከዩኤስኤአይዲ የሕዝብና ጤና ጉዳዮች መርሃ ግብሮች ድጋፍ እንደሚያገኝ ተገልጿል። ወደ ተከታዩ ወቅታዊ ጉዳይ ንለፍ። ዐሥራ ስድስተኛው የዓለም የትንባሆና ጤና ጉባኤ ነገ የተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ ላይ ይጀመራል። ይህ እስከ ፊታችን ቅዳሜ በሥራ ላይ ይቆያል የተባለ የአምስት ቀናት ስብሰባ ትንባሆ ማጤስን መቆጣጠር የሚቻልባቸውን ጥረቶች እንደሚፈትሽና እንደሚገመግም ተገልጿል። ሲጋራ ማጤስ ወይም ትንባሆ በአጠቃላይ በየዓመቱ በዓለም ዙሪያ ስድስት ሚሊዮን ሰው ይገድላል። የዓለም የጤና ድርጅት ባወጣው መረጃ መሠረት ከዚህ ጉዳት አብዛኛው የሚደርሰው ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ውስጥ ነው። የጉባኤው መሪ ቃል ትንባሆና ተላላፊ ያልሆኑ ደዌዎች የሚል ነው። እንዲህ አይነቶቹ የጤና ችግሮች ደግሞ ካንሰርም ወይም ነቀርሳን ካንሰር ወይም ነቀርሳ እየተባሉ የሚጠሩትን የደም ግፊት፣ የልብና የደም ሥሮች፣ እንዲሁም የደም ዝውውር ሥርዓት አለመስተካከል የስኳር ህመም የመሳሰሉት ናቸው። ትንባሆ ብቻውን ስድስት ሚሊየን እየገደለ ሌሎቹ ተላላፊ ያልሆኑ በሽታዎች ደግሞ በየአመቱ አስራ ስድስት ሚሊየን ሰው በዓለም ዙሪያ ሰባ ሰው ሰባ ዓመት ዕድሜውን ሳይደፍን መንገድ ላይ ያስቀሩታል። ይህ በየሦስት ዓመቱ የሚካሄድ ጉባኤ ተላላፊ ባልሆኑ በሽታዎች ላይ አተኩሮ ሲነጋገር፣ ይህ ነገ የሚከፈተው የአቡዳቢ መድረክ የመጀመሪያው ነው የሚሆነው ቶባኮ ዩዝ ትንባሆ መውሰድና ሲጋራ ማጤስ ሁሉንም ተላላፊ ያልሆኑ ደዌዎች አምጪ ከሆኑ ሰለባዎች ከዋነኞቹ መካከል የሚገኙ ናቸው። ዶክተር ኢሳን ላቲፍ የጸረ ቲቢና የሳምባ በሽታ ዓለም አቀፍ ኅብረት የትንባሆው መቆጣጠሪያ መምሪያ ኃላፊ ናቸው። ተናጋሪው የሲጋራ ማጤስ መጠን እየጨመረ በመጣ መጠን ተላላፊ ያልሆኑት በሽታዎች ስርጭትም እየበዛ ይሄዳል። እርግጥ ነው። አሁን በተለይ በመልማት ላይ ናቸው በሚባሉት ሀገሮች ውስጥ እየታይ ያለው የማጤስ መጠን መጨመር አንዳች መፍትሔ ካልተፈለገለት በመጪዎቹ ዓመታት ውስጥ ተላላፊ ያልሆኑት በሽታዎች የመስፋፋት መጠን እስከምን ምን እንደሚደርስ መገመት አያዳግትም። ሰው እኮ የትንባሆውን ጉዳት ሳያውቀ ቀርቶ አይደለም፣ ጠንቅቆ ያውቃል። ትንባሆውን እንደሚጎዳ የማያውቅ ሰዋል እንዴ? ለምን ይሁን ታዲያ በእነዚያ ድሃ በሚባሉ አገሮች ውስጥ ሰው እየተነሳ ለጢስና ለክፉ መዘዞቹ የሚማገደው የሕግ መጥፋት የሰውም ግንዛቤ ደካማነት ነው። አንዳች መፍትሄ መፈለግ መገኘት እንዳለበት መንግስታት ይገነዘባሉ። ይሁን እንጂ ጥረቶቻቸው ሁሉ እጅግ ጠንካራ በሆነው የትምባሆ ኢንዱስትሪ ሲደነቃቀፉ ይታያል። እነዚያ የትምባሆ ኩባንያዎች እኮ እኛ ከምንሰራባቸው አንዳንድ ሀገሮች ምጣኔ ሀብቶች የከበሩና ያየሉም ናቸው። እነዚያ ኩባንያዎች የሚያሳድሩት ጫና፣ በምጣኔ ሀብት ውስጥ ግዙፍ አስተዋጽኦ ያላቸው በማስመሰል የሚሰሉት አሳሳች ቦታና ገጽታ፣ መንግስታቱ ጥሩና ጠንካራ የሚባሉ እርምጃዎችን እንዳይወስዱ ያደርጓቸዋል። አዲሱ ትንባሁን ጥንባሆ እያልክ እየነበብ ልታደነቃቅፈኝ ነበረ። ለማንኛውም እንዳልክ ይሆን። መቼም ይህ ጉባኤ የሚካሄደው የተባበሩት አረብ ኤሚሬቶች ውስጥ ነውና የሺሻ ነገርም አብሮ ሳይነሳ አይቀርም። ሺሻ እና ጋያ ሲጋራ ከማጨስ መግቢያ በሮች ናቸው። ሺሻ የሚያመርቱና የሚያቀርቡ ድርጅቶች ሺሻ እኮ ትንባሆ የለውም እያሉ ይሰብካሉ። የትንባሆ ወይም ቅድም ትንባሆ በቀጥታ የማጤስ ያህል የጤና ችግሮችን አያስከትሉም እያሉ ሲናገሩ ይሰማሉ። ይህ ሁሉ ታዲያ ሀሰት መሆኑ ነው እኛ የምናውቀው። ሲጋራ ከማጤስ ጋር አንድ አይነት ውጤት ነው ያለው። አነስተኛ የጢስ መጠን ወይም የበዛ አቅም ያለው ሲጋራ ጢሶ፣ ሁለቱም ውጤታቸው አንድ ነው ይገልኋል ይገሉሃል ክቡራትና ክቡራን አድማጮች፣ የኢትዮጵያንም ገጽታ ይዤ ለመምጣት ሞክራለሁ፣ ጥረት እያደረግኩኝ ነኝ። በዩናይትድ ስቴትስ ግን ከትንባሆ ጋር የተያያዙ በሽታዎች ግማሽ ሚሊዮን ሰው በየአመቱ ይገድላሉ። ጤና ይስጥልኝ የተከበራችሁ አድማጮች። ትናንትና ደብረ ዘይት ነበረ አዲስ ግማሽ ይሉታል። ለክርስትና ምእመናን እንኳን አደረሳችሁ እያልን በገና እንጋብዛችሁ። የዓለም ዋጋን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብዬ ሰላምታ ላድርስ። የፈጠርከኝ አንተ የላኛው ንጉሥ እንዴት አለ

አራተኛ መላእክትና ጽመት ሰባተኛ ማይና ንፋስ እሳት ባር መሆን፣ ይህንን ሁሉ ፈጥረው ተናገሩ ለይኩን ብራን ብለው ሰኞ ጧት ከፈሉት ከሦስት አንደኛ አዘቅታ ረጉት፣ ከምድር ሁለቱን ሰማይ አረጉት ጠፈር ማክሰኞ አብቀ አልባት ምድርን ምድር አበቀለች። የዓለሙ አጋን ፍጥረት ነው። እያደመጣችሁ ያላችሁ የተከበራችሁ አድማጮች፣ በእኛ በኩል ልንሰናበታችሁ ነው። በስቱዲዮ ፕሮግራሙን ሲመራለን የቆየው ቴሌ ላይምባክ ነው ስናስተናገዳቸው ያመሻ ደግሞ እኔ አዲሱ አበበና እኔም ሶሎሞን አባተነን በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም አብራችሁን ስለቆያችሁ በእጅጉ እያመሰገንን እንሰናበት። አሁን የትግርኛው ፕሮግራም ይቀጥላል። በእኛ በኩል እስከ ዝግጅታችን ፍጻሜ ከአለሙ አጋ ፍጥረት ጋር እንተዋችሁ። ጤና ይስጥልኝ። ቢያዩት የሥላሴዎች የፍጥረታቸው ፍጻሜ በሰባት ቀን ለብቻ ሆነች ቅዳሜ።